አካውንታቸው አምስት መቶ ሺ ብር እናም የብድር አገልግሎት እና ስድስት ሚሊዮን ብር ከቤት መኪናና ከሌሎች ሕክምና ወጪዎችና አገልግሎቶች ጋር ያገኛሉ። የእድል መንገዱን መለወጥ እንችላለን።